ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ! ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። DJ Fat 2 on the 1 and 2, one love with your three, miss you. ሰላም ሰላም፣ ጠና ይስጥልኝ፣ የተከበራችሁ አድማጮቻችን። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የአርቡ አርብ የቀንጠዴ ጋቢና ቪኦኤ ተጀምሯል። ማስተናገዳችሁ ዲዲዲዲዲዲጄ ፋትሱ ነኝ። አብራችሁ እንድትቆዩ በመጋበዝ እንግዲህ ፕሮግራሚን ጀምሬያለሁኝ። ዛሬ ጋቢና ያሳፈርኩት ማለት ነው ሩም ግዛው እባላለሁ። ጃዝ ሙዚቀኛ ነኝ። ምናልባት ለ20 ዓመታት አካባቢ ጊታር ተጫዎቻለሁ። ግሩም ግዛው ይባላል በቅርቡ አዲስ አልበም አውጥተዋል ቀለም የተሰኘ የኢትዮ ጃዝ እሱ ነው ዛሬ አሳፈርኩት ምሳሌ የአሜሪካን ጃዝ ሙዚሽያኖችን ቻሪ ፓርከር ምድሩ ቴሎኒ ጃዝ ሌጀንዶች አሉ እነ ማይልስ ዴቪስ ምናምን እነሱን ሁሉን እነሱን ኮምፖዚሽን ነበር ብዙ ማታ ነው ግሩም እንግዲህ የታወቀ የጃዝ ጊታሪስት ነው ዛሬ አብሮን ይቆያል እንዴት እንደዚህ አይነት ሙዚቀኛ ሆንክ? ይሉኛል እና መሆን ይፈልጋሉ እና ብዙ ጊዜ መሆን ሲፈልጉ በአጭር ጊዜያት ውስጥ ነገሩን ጨርሰው በቃ ሙዚቀኛ መሆን ይፈልጋሉ እና ሙዚቃም እንደሌላው ዘርፍ ብዙ ኮሚትመንት የሚጠይቅ ነው። በአጠቃላይ ለሀያ አመታት ያህል ሙዚቃ ሲጫወት የቆየው ግሩም ግዛውን ነበር ያስደመጥኳቸው። በቅርቡ ደግሞ አዲስ ቀለም የተሰኘ የጃዝ አልበም አውጥቷል። ስለ እሱ እናወራለን፣ ስለ ሙዚቃ ጉዞ እናወራለን፣ ስለነበሩት ተግዳሮቶች እንዴት እንዳለፋቸው ሁሉ ተጫውተናል። ከዛ በፊት ግን ፕሮግራማችንን የምንጀምረው ከአዲሱ ቀለም ከተሰኘው የጃዝ ሙዚቃ አልበሙ ላይ ዋን ድሮፕ ወይም አንድ ጠብታ የተሰኘውን ወደ እናንተ ጠብ በማድረግ ይሆናል። ዲጄ ፋንሶኒ አብራችሁን ይቆዩ፣ ጋቢና ቪኦኤ የተከበራቸሁ አድማጮች እንግዲህ የምታደምጡት የአርቡን ጋቢና ቪኦኤ ፕሮግራማችን ነው። ዲጄ ፋትስ ነኝ ማስተናገዳችሁ። ዛሬ እንግዲህ እንዳልኳችሁ ለስለስ ያሉ የጃዝ ሙዚቃዎችን ነው የምናደምጠው። የግሩም ግዛውን ቅንብሮች እናደምጣለን። ግሩም ግዛው በቅርቡ አዲስ የኢትዮ ጃዝ ቀለም የተሰኘ አልበም አውጥቷል። ከእሱ ላይ ነው የምናደምጠው። ከእሱ ጋርም ደግሞ ያደረኩት ቃለ ምልልሳለ የመጀመሪያውን ክፍል እናዳምጠውና ከዛ በጣም የተወደደለትን ራዋ የተሰኘውም ቅንብሩን ደግሞ ጋብዛችኋለሁ። ግሩም ግዛው እባላለሁ ጃዝ ሙዚቀኛ ነኝ። ምናልባት ለአስር ለሀያ ዓመታት አካባቢ ጊታር ተጫውቻለሁ። አሁንም በመጫወትና በማስተማር ላይ ነው የምገኘው። ያው አንተ ሙዚቃ ውስጥ ብዙ ቆይታ አለና ሙዚቃ ማለት ለአንተ ምን ማለት ነው? በመጀመሪያ በዛ ብንጀምር። እንግዲህ እኔ ለእኔ ሙዚቃ ማለት የኖርኩበት ነው። ሕይወቴም ነው ማለት ይችላለሁ። የምሰራበትም የምኖርበትም፣ የምደሰትበትም ሁሉን ነገር የማሳልፍበት ነገር ሁሉ ነውና ለእኔ እንደ ስትንፋስም ሆነኝ። የእውነቱን ለመናገር በቃ አረነ በምን አይነት መልኩ ለመግለጽ እንደምችል አላውቅም። በቃ ኑሮዬ ነው በደንብ ኑሮዬ ነው በደንብ ውስጡ ነው ያለሁት። ከዛም አልፎ እንደው በቃ ጃዝም ነው ማታ ነው እና በቃ ሁሉ ነገሬ እሱ ነው። በቃ ኮሚትመንት ወይም ሁሉ ነገሬ ያለኝ ነገር ሁሉ ሙዚቃ ነው እና ጊታሪስት እና ኮምፖዘር ነኝ። የራሴን ኮምፖዚሽን እሰራለሁ እና ጊታሪስት ነኝ። ጊታር እንግዲህ የጀመርኩት ምናልባት የዛሬ ሀያ አመት አካባቢ ይመስለኛል። በአስራ ሁለት አመቴ ነው የጀመርኩት እና አንድ ያክስት ልጅ ነበርኝ። የእኔ ያክስት ልጅ ጊታር ይጫወት ነበርና እሱ ከእሱ አይቼ ነው የጀመርኩት። በኋላ በቃ ወደድኩት በዛው የጀመርኩኝ ማለት ነው። ሙዚቀኛ መሆን ጊታሪስት መሆን በተለይ ደግሞ የድራዝ ሙዚቀኛ መሆን ብዙ ነገሮችን ይጠይቃል። ለምሳሌ ብዙ ማጥናትን ይጠይቃል፣ ዲሲፕሊንን ይጠይቃል። እና እስኪ ንገረን ስለዚህ ጉዳይ። አው ኮሚትመንቱ ቀላል አይደለም። እውነቱን ለመናገር ጃዝ ሙዚቀኛ ስትሆን ብዙ ኃላፊነት ይጠበቅብሃል። ማለት ያው አንደኛ ብዙ ብዙ ገንዘብ የምታገኝበት አይደለም። ሞር አርቱ ላይ ነው ፎከስ የምታደርገው። ሁለተኛ ደግሞ በዛው ተቃራኒ ብዙ ስራ ይፈልጋል። ብዙ ገንዘብ ሳታገኝበት ብዙ ስራ፣ ብዙ ጥረት የሚፈልግ ነው ያው አርቱን ለማስተዋወቅ እና በደንብ ለማሳደግ ፍላጎት ካለ እና ነገሩንም ከወደድከው ብዙ አታውቀውም እንጂ ብዙ ኮሚትመንት የሚጠይቅ ነገር ነው እንግዲህ ምናልባት ሀያ ዓመት ምናልባት አስር አመቱን ጃዝ ብቻ ነው ሲጫወት የኖርኩት ብዬ አስባለሁ ስንት ሰዓት ታጠናለህ በቀን በቀን ድሮ ተማሪ እየነበርኩኝ ምናልባት ይመስለኛል አንድ አስር ሰዓት ያህል አጠናለሁ ብዬ አስባለሁ የዛን ያህል አጠና ነበር በጣም ብዙ ኮሚትመንት ነበር በደንብ በቃ ጊዜ ነው ስጄ ረጅም ሰዓት አጠና ነበር አሁን ግን ያው ብዙ መጫወት ስላለብኝ ስቴጅ ላይ ምናምን ከመጫወቴም በፊት ትንሽ እረፍት ማድረግ ስላለብኝ እንደዛ ባይሆንም ግን ስቲል አሁንም በተቻለ መጠን ብዙ አጠናለሁ። ብዙ ፓርቲ ያደርጋለሁ። አስር ሰዓቱ ማለት ያለማቋረጥ ነው ወይስ እየተከፋፈለ ነው? አስር ሰዓቱ እየተከፋፈለ ምናልባት ትምህርት ቤት እየነበርኩኝ አሁን ከክላስ በኋላ ክላስ እስከ ቀኑ ሰባት ሰዓት ነበረ ከዛ በኋላ ከዛ በኋላ ምሳ በላና ትንሽ ናባረግ ከዛ ጥናት አደርጋለሁ እስከ አስራ ሁለት ሰዓት ደግሞ ትንሽ አርፌ እራት በልቼ ደግሞ ማታም እንደዚሁ እስከ ስድስት ሰባት ሰዓት ያህል ፕራክቲስ አደርጋለሁ። ደግሞ ለይፍ እነሳ ና እንደዛ አደረግ ነበራ። ያደመጣችሁት ራዋ የተሰኘውን ከግሩም ግዛው አዲስ ቀለም ከተሰኘው አልበሙ ላይ ነው። ይህንን አልበም አይቲዩንስ ላይ ታገኙታላችሁ። በጣም ምርጥ ሙዚቃ ነው። ከግሩም ጋር ወዳደረግኩት ሁለተኛ ክፍል ቃለ ምልልስ አስተላልፋችኋለሁ። እስቲ ስለ ትምህርት ቤት ስለነበረ ጊዜና በትምህርት ቤት ስላገኘሃቸው ኤክስፔሪንሶች ንገረኝ። ትምህርት ቤት በጣም ጥሩ ኤክስፔሪንስ አግኝቻለሁ። የእኔ አንድ አስተማሪ ነበረኝ፣ ማርኮ የሚባል አንድ ጊታሪስት፣ በጊታራችን በሚዚክ ማስታር የነበረው ፊንላንዳዊ እሱን ያስተማረኝ እና ያው በጣም ብዙ ብዙ ረብቶኛል። የእሱ መኖር አሁን ሙዚቃ እንደዚህ መማር ለሚፈልጉ ወይም አንተ ያለበት ደረጃ ለመድረስ የሚፈልጉ ሰዎች የምትመክረው ነገር ምንድን ነው? አዎ ሙዚቃ እንግዲህ አዝናኝ ነው። ፋይናሊ ስደርስበት መጫወት የምትለውን ነገር መጫወት ስትችል፣ መጫወት የምትፈልገውን ነገር መጫወት ስትችል አዝናኝ ነው። እረፍትም አለው፣ እየተደሰት የምትጫወተው ነው። ግን ዋን እስኪገባል ድረስ ነገሩን እስክታገኘው ድረስ እና መስመሩ ስትገባ ድረስ እና የምትፈልገውን ነገር መጫወት እስክትችል ድረስ ኮሚትመንቱ ቀላል አይደለም። እንደ ሌላው ፕሮፌሽን ነው። በልፋት የሚገኝ ነው። በተለይ ደግሞ ጃዝ ሙዚቀኛ ስትሆን ብዙ ኮሚትመንት አለው። በጣም ብዙ ኮሚትመንት አለው። ስለዛ ቀላል አይደለም። ግን መግባት የሚፈልግ ሰው፣ መስራት የሚፈልግ ሰው ሳለ ነገሩን እስኪደርስበት ድረስ ሌቨሉ ላይ እስኪደርስ ድረስ መታገስ እና ጠንክሮ መስራት ያስፈልገዋል ብዬ አስባለሁ። ስለ ጊታር ልጠይቅህና ምን ምን አይነት ጊታሮች አሉ? የተለያዩ አይነት ጊታሮች አሉ። አሁን አንተ የምትይዘው ሰፋ ያለ ቦክስ ያለው ጊታር አለ እና ብዙ አይነት ጊታሮች አሉ። እስቲ ከምታውቃቸው ውስጥ የተወሰኑትን ንገረኝ እና ጥቅማቸውን ንገረኝ። እኔ እንግዲህ አንድ አምስት ስድስት ጊታሮች ይጠቀማሉ። ግን በብዛት ያው ወደ ጃዙ ስለሆነ የማተኮረው የጃዝ ጊታር አለኝ። ከዛ ደግሞ የክላሲካል ጊታር አለኝ ደግሞ ብዙ አይነት አሉ። ብዙ አይነት ጊታሮች አሉ ግን አንድ ሶስት አራት ጊታሮች ነው እኔ የምጠቀመው። እንደ ሁኔታው፣ እንዳጠቃቀምክ ለምሳሌ ፖፕ ነገር ከቮካሊስቶች ጋር ወይ ከዘፋኞች ጋር የምጠቀም ከሆነ ብዙ ሰው በሌላ አይነት መልኩ ሌላ አይነት ጊታር ይጠቀማል። ለምሳሌ ትንሽ ቶኑ ሚዲየም የሆነ ለአካምፓኒመንት የሚረዳ አይነት ጊታር ይጠቀማል እንደኛ አይነት ደግሞ ጃዝ ሙዚቀኛ ከሆነ ብዙ ጊዜ ሜሎዲ ነገሮች ስለምንጫወት ለእሱም ይረዳ ወር ደግሞ ትንሽ ለጃዙ ቅርብ የሆነ ጊታር አይነት እንጠቀማለን ወር ደግሞ ምናልባት ፍላጎት የክላሲካል አይነት ተጫዋሽ ከሆን የክላሲካል ጊታር ትገዛለህ ይኖርሃል ማለት ነው ስንት ጊታር አለ አንተ ምናልባት ወደ ወደ አይ ቲንክ ወደ አካባቢ ጊታር አለ። አካባቢ ጊታር። ጃዝ ሙዚቃ ስትል እነማን እያየህ ነው? ጃዝ ሙዚቃን እየተጫወትክ የመጣ ወይም የእነማን ተጽዕኖ አለ አንተ ላይ? እኔ ላይ በጣም የብዙ ሰዎች ተጽዕኖ አሉ። መጀመሪያ ትምህርት ቤት እየነበርኩኝ የአስተማሪ ተጽዕኖ ነበር። የእሱ አይነት ታይፕ እወድ ነበር። እሱ የሚጫወታቸውን አይነት ካራክተር መጫወት እወድ ነበር፣ ግን እሱ ደግሞ ወደ ሌላ ዳይሬክሽን ወሰደኝ። ለምሳሌ የአሜሪካን ጃዝ ሙዚሽያኖችን ካሪ፣ ፓርከር ድሩ ቴሎን፣ ጃዝ ሌጀንዶች አሉ። እነ ማይስ ዴቪስ ምናምን እነሱን ሁሉን የእነሱን ኮምፖዚሽን ነበር ብዙ መጠ ነው ግን በኋላ ከትምህርት ቤት ከወጣሁ በኋላ እና ብዙ አመት ከተጫወትኩኝ በኋላ ሞር የራሴን ነገር ደግሞ መፈለግ ጀመርኩኝ። አልበሜም ሞር እሱ ላይ ፎከስ ያደረገ ነው። ሞር የኢትዮጵያን ነገር መፈለግ ጀመርኩኝ። የኢትዮጵያን ባህል ማጥናት ጀመርኩኝ የኢትዮጵያን ካራክተር ማጥናት ጀመርኩኝ ትንሽ የአፍሪካንም ፎከስ አደርጋለሁ የአፍሪካን ካራክተር እንደዛ ነው 哎呀，我哪里个？哎呀，喂喂，我舍不得熬这个，这个熬了点，的感觉，特别是熬那个干煸牛肉。 የተሰኘውን ወይም ካለር የተሰኘውን ሙዚቃ ነበር ያዳመጥኳችሁ። ከግሩም ግዛው አዲስ በአልበሙ መጠሪያ ነው፣ ቀለም ራሱን ሙዚቃውን ቀለምን ነበር ያደመጣችሁት። ዲጄ ፋሱ ነኝ ማስተናገዳችሁ። የምትሰጡኝ አስተያየት በፌስቡክ ቪኦኤ አማሪክ ላይ ይደርሰኛል። ዘና እንዳላችሁ ያው እየነገራችሁ ነውና በጣም ደስ ብሎኛል። ጋቢና ቪኦኤ ነው ከዋሽንግተን ዲሲ ከስቱዲዮ አስራ አራት። ከግሩም ጋር ያደረኩት ሶስተኛ ክፍልና የመጨረሻውን ክፍል እናደምጣለን። ከዛ ጊዜ ከበቃን አንድ ሁለት ሙዚቃዎችንም ወደ መጨረሻ ላይ ጋብዛቸዋለሁ ከአልበሙ ላይ። በጣም ነው ደስ የሚለው። ተዝናኑ፣ ፈታ በሉ። ዛሬ አርብ ነው እንግዲህ። ወደ አዲሱ አልበም እናውጣና ይህ የመጀመሪያ አልበም ነው። አሁን መቼ እለት ያስመረቀው አልበም ቀለም፣ ቀለም የተባለ የመጀመሪያ ጃዝ አልበም ነው። እስቲ ስለዚህ አልበም አጠር አድርጋ ነገረኝ፣ ምን እንደያዘ ውስጡ ያው ቀለም እንግዲህ ቀለም ያልኩበት ምክንያት ቀለም ነው የአልበሙ ታይትል፣ ቀለም ያልኩበት ምክንያት የተለያየ ካራክተር አለው፣ የተለያየ ቀለም አለው፣ የተለያየ ባህሪ አለው ማለት ነው። ብዙ ሰዎች ያው እኔም እኔም ሳስብ የነበረው ከመጀመሪያው ሆኖ አዲስ ሳውንድ ለመፍጠር ነበር፣ አዲስ አይነት ካራክተር ለመፍጠር ነበር። እንግዲህ ብዙ አመት ተጫውተናል ከባንዳችን ጋር ወደ አስር አመት አካባቢ የሆነ ታይፕ ኦፍ ሚውዚክ እየፈለግን ነበር እና አንድ የሆነ ያገኘ ነው ካራክተር አለ ያገኘ ነው ቀለም አለ። ስለዛ እሱ ላይ ፎከስ አድርገን ለመስራት ሞክረናል። ግን ጀነራል አልበሙ ብዙ አይነት ካራክተር አለው። አንድ የአፍሪካን አይነት ፊል አለው። በተለይ ደግሞ የደቡቡን ላይ አተኩሬ ነው የሰራሁት። የደቡብ አይነት ፊል አለው የኢትዮጵያን የደቡብ ፓርት ኢትዮጵያን ማለት ነው ከዛ ደግሞ የጥንት የአማርኛ ዘፈኖችን እነሱን ደግሞ በራሴዮ ስሜት ተጫውቻቸዋለሁ። ስለዚህ ብዙ አይነት ካራክተር አለዋ። በጣም ጥሩ። ከዚህ አልበም ውስጥ እንግዲህ ለአንተ ለየት የሚለው ለፍችበት አለው እኔን ይገልጻል የምትለው የትኛው ነው? የትኛው ሙዚቃ ነው? ብዙዎቹ የእኔ አይነት ሳውንድ አላቸው የእኔ አይነት ቀለም አላቸው ግን በተለይ ሁለተኛውን ትራክ ሰምተው ከሆነ የአልበሙ መጠሪያ ቀለም ነው የሚለው፣ የእሱ አይነት ካራክተር አለኝ። ሁለተኛ ደግሞ ወደ አንድ ጠብታ የሚል አንድ ትራክ አለ። እሱ ላይ በቃ የኔን ባህሪ የተጫወትኩት ማንነቴን በደንብ ሳጠና የነበረውን ያደግኩበትን አይነት ካራክተር ነው የተጫወትኩት። ግን ሁሉም ሁሉም ውስጥ የራሴው አይነት ያጫወተ ግሩሚ፣ አልበምህን አሁን በቤት ቤት ማግኘት ይቻላል። እንዴት ነው የሚገኘው አልበምህ ለሰዎች ለማዳመ? እንግዲህ ኦንላይን ላይ ማግኘት ይቻላል። አይቲም ላይ ከዛ በኋላ እዚህ አዲስ አበባ ደግሞ ከፈንቲስ ዳንኤል አይሬ ጋር፣ አይሬ ሙዚቃ ቤት እዛ ይገኛል። ፒያሳም አለ ኤችኬጂ የሚባል ሚዚክ ስቶር አለ እዛ ሁለቱ ጋር አድርጌያለሁ። ግን ኦንላይን ማንም ሰው ማግኘት ይችላል አይቲም ላይ በጣም ጥሩ። ሌላ ማስተላለፍ የምትፈልገው መልዕክት አንድ መጨረሻ መልዕክት አስተላልፍልኝ። ብዙ ሙዚቀኞች እኔ ጋር ይመጡና እንዴት እንደዚህ አይነት ሙዚቀኛ ሆንክ ይሉኛል እና መሆን ይፈልጋሉና ብዙ ጊዜ መሆን ሲፈልጉ በአጭር ጊዜያት ውስጥ ነገሩን ጨርሰው በቃ ሙዚቀኛ መሆን ይፈልጋሉና ሙዚቃም እንደሌላው ዘርፍ ብዙ ኮሚትመንት የሚጠይቅ ነው። እኛ ትምህርት ቤት እንግዲህ ጃዝ እስኩል ውስጥ አስተምራለሁ ኮሌጅ ውስጥ እዛ ከስክራች የጀመሩ ሙዚቀኞች ፋይናሊ ሶስተኛ ዓመትም ሲወጡ ኦልሞስት በቃ ጥሩ ፐርፎርመንስ ሳይሆኑ ይወጣሉ። እና ያ ማለት ምንድን ነው? በቃ ሚዚክ በጣም ብዙ ኮሚትመንት ይፈልጋል፣ ብዙ ጊዜ ይፈልጋል፣ የላይፍታይም ኮሚትመንት አለው። እና ቀላል አይደለም። መስራት የሚፈልግ መጫወት የሚፈልግ ኮሚትመንቱንም መውሰድ መቻል አለበት። በደንብ ረጅም ጊዜ ቁጭ ብሎ አጥንቶ ሰርቶ ለብሶ ውጤታማ ለመሆን የሚችለው እንግዲህ በዛ የተነሳ ነው። በጣም አመሰግናለሁ፣ ግሩም ስለነበረን ጊዜ። እንግዲህ መልካም እድል ወደፊት። እሺ፣ በጣም አመሰግናለሁ። my እንግዲህ የተከበራችሁ አድማጮቼ ስታደምጡት የቆያችሁት ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ የሚተላለፍላችሁን ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ከዲዲዲ ጄ ፋቱ ጋር ነበር። እንግዲህ የዛሬው እንግዳችን ግሩምና የሱ ሙዚቃዎች አድምጠናል። እንግዲህ መሰናበቻ ሬጌ የመረጥኩላችሁ የታወቀውን የጃዝ ክላሲክ ቲዩን ቴክ ፋይፍን ግሩም እንደዚህ አርጎ በአዲስ መልክ አቀናብሮታል የሆነ የትግራይ ቢት ያለው ነገር ነው። እስቲ ስሙት። በዚህ ጨርሳለሁ። አብራችሁ ስለነበራችሁ ስለሰጣችሁ እኛ አስተያየት አመሰግናለሁ። ዋን ላቭ፣ መልካም ቅዳሜና እሁድ Thank